አቧራማው መንገድ ዳር ከሚገኘው አነስተኛ ቡና ቤት ሙዚቃ ይሰማል። በአቅራቢያው ገበያተኞች ሽንኩርት፣ ድንችና ፍራፍሬ የሚሸጥባቸውን ትናንሽ ሱቆች አጨናንቀዋል። ሌሎች ደግሞ ቀሚስ፣ ካናቴራና ጫማዎች ይመለከታሉ። ክብሮም አነስተኛ ሱቁ ውስጥ የሚገኙትን ዕቃዎች በመልክ በመልክ ያደራጃል። በሱቁ ውስጥ ትላልቅ የስፖርት ሻንጣዎች በጀርባ የሚታዘሉና ዘመናዊ የወይዛ ዝርት ቦርሳዎች አሉ። እቃዎቹን የምገዛው እኔ ራሴ ነኝ። ወደ ሽሬም ሆነ ሌላ አጎራባች ከተማ መሄድ እችላለሁ። ብዙ እቃ ከሸጥኩ ለበዓላት ፈቃድ እወስድና ወደ አዲስ አበባ ሄጄ ከዚያ ገዝቼ እመጣለሁ። ክብሮም ኤርትራዊ ነው። ሀገሩን ጥሎ ከወጣ ስምንት ዓመት ሊሞላው ነው። በትግራዩ የማይ አይኒ የስደተኞች መጠለያ ውስጥ ነው ያለው። በሌሎች ሀገራት የስደተኞች መጠለያዎች እንደሚታየው እዚህ የብረት አጥር የለም ትላለች ጋዜጠኛ አሽታውደ። ያነጋገረቻቸው የኢትዮጵያ ውጭ ጉዳይ ሚኒስቴር ባልደረባ አቶ ሙሉጌታ ዘውዴ እንደሚሉት ኢትዮጵያ ስደተኞችን አትጫንም። ኢትዮጵያ ሀዝ ኢትዮጵያ ስደተኞችን አንድ መጠለያ ጣቢያ ውስጥ አትዘጋባቸውም። ይህ መርህዋ ነው። ለምሳሌ ስደተኞች ከመጠለያ ውጪ የሚኖሩ ቤተሰቦች ካሏቸው ከእነርሱም ጋር መኖር ከፈለጉ እንፈቅድላቸዋለን። ኢትዮጵያ አለውሳት እንደ አቶ ሙሉጌታ በአሁኑ ጊዜ ሰላሳ ሺህ የሚደርሱ ኤርትራውያን የዚህ መርህ ተጠቃሚ ናቸው ወደፊት ደግሞ ሁሉም ስደተኞች የእድሉ ተጠቃሚ እንዲሆኑ ይደረጋል ብለዋል ሀገሪቱ ከኤርትራ ሶማሊያና ደቡብ ሱዳን የመጡ በአጠቃላይ 800ሺህ ስደተኞችን ታስተናግዳለች የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን እንደሚለው 2ሺህ ኤርትራውያን በየወሩ ወደ ኢትዮጵያ ይሰደዳሉ የስደተኞቹን ፍላጎት በሌላ ሶስተኛ ሀገር መስፈር ነው ይህ ድል ግን እጅግ ጠባብ ነው። በዚህ የተነሳም ከስደተኞቹ አስር በመቶ ብዙ ገንዘብ በሚያስወጣው እና በአደገኛው ጉዞ የሱዳንን የሰሐራንና የሊቢያን በረሃዎች አቋርጠው በሜዲትራኒያን ባህር በኩል አውሮጳ ለመድረስ ይሞክራሉ። በማይ አይኒው የስደተኞች መጠለያ ውስጥ የሚኖረው የ28 ዓመቱ ኤርትራዊ አድሃኖም ከሀገሩ የተሰደደው ገንዘብ አጠራቅሞ ቤተሰቦቹን ለመርዳት ነበረ ከስምንት ዓመት አንስቶ ግን ስራም ሆነ ሌላ ተስፋ የለውም። እኔም ከድኩ ምክንያቱ፣ እዚህ ያሰረኝ የገንዘብ እጦት ነው። ገንዘብ ቢኖረኝ ኖሮ ወደ አውሮፓ ለመሄድ ሞክር ነበር። ምናልባት ልሞትም እችላለሁ፣ ግን ያ ገንዘብ ቢኖረኝ ኖሮ የትም ይሁን የት ሰርቼ ቤተሰቦቼን መርዳት እችል ነበር። ስለዚህ እድሉን ካገኘሁ በአፋጣኝ እሄዳለሁ። ኑሮ በማይ አይኒ ተስፋ ላስቆረጣቸው ስደተኞች ህይወት ሲኦል ሆናባቸዋለች። ሽሬ የሚገኘው የዩኤንኤችሲአር ቢሮ እንደሚለው ድርጅቱ በቂ ገንዘብ ካገኘ ስደተኞች የራሳቸውን ገቢ ሊያገኙ የሚችሉባቸውን መንገዶች ለማጎልበት ይችላል። በሌላ በኩል ለኢንዱስትሪ መንደሮች ግንባታ የውጭ ባለሀብቶችን ማስገባት የሚፈልገው የኢትዮጵያ መንግስት በዚህ አማካኝነት ለስደተኞች የስራ እድል እንዲገኝ ይፈልጋል። አቶ ሙልጌታ ዘውዴ A certain percentage of ከስደተኞች የተወሰነው ፐርሰንት ከነዚህ የኢንዱስትሪ ፓርኮች ተጠቃሚ መሆን አለባቸው። ይህም ስደተኞቹ ከኅብረተሰቡ ጋር ተቀላቅለው የሚኖሩበትን ሂደት ለማቀላጠፍ ይረዳል። ስደተኞች ከኅብረተሰቡ ጋር ተቀላቅለው መኖር አለባቸው የሚል እምነት አለን። በኢንዱስትሪ መንደሮቹ ከሚፈጠረው የስራ እድል አንድ ሶስተኛው ለስደተኞች እንዲያዝ ታስበዋል። የአውሮፓ ኢንቨስትመንት ባንክ ለኢንዱስትሪ ፓርኮቹ ግንባታ የ200 ሚሊዮን ዶላር ብድር ለመስጠት ይፈልጋል። የአውሮፓ ህብረት ደግሞ ለዚሁ ስራ የሚውል የ50 ሚሊዮን ዶላር እርዳታ ይሰጣል። በአዲስ አበባ የአውሮፓ ህብረት መልክተኛ ፍራንቸስኮ ካሬራስ እንደተናገሩት ህብረቱ በዚህ ገንዘብ ስደተኞችን መርዳት ብቻ ሳይሆን ለሀገሪቱ ስርአት ወጣቶች ስራ የመፍጠር አላማ አለው። ከሰሀራ በስተደቡብ ለሚገኙ ሀገራት ታስቦ በተጀመረው ፕሮጀክት ደግሞ አንድ መቶ ሺህ የሚደርሱ የስራ እድሎችን ለመፍጠርም ታቅዷል። ጋዜጠኛ ሽታውደ እንደምትለው ይህ ብቻውን ለስደተኞች መፍትሄ ባይሆንም እንደ አንድ ጥሩ ጅማሬ ተወስዷል።